ጥያቄ አስራ ሁለት ባዕድ የሆነችን ሴት ባየህ ጊዜ ማድረግ የሚገባህ ግዴታ ምንድን ነው? መልስ፣ ግዴታው እይታን ዝቅ ማድረግ ነው። የላቀው አላህ እንዲህ ብሏል፦ ቁል ሊልሙእሚኒን የጉዱ ምን አብሳርህም፣ ለምእመናን ንገራቸው ዐይኖቻቸውን ያልተፈቀደን ከማየት ይከልክሉ። ሱረቱ ኑር ሰላሳ